ዶክተር በያና ሶባ፣ ጤና ይስጥልኝ እንደምን አመሹ። ጤና ይስጥልኝ አቶ ሰሎሞን፣ እርስዎ እንደምን አሉ? ደህና ነኝ እኔ እግዚአብሔር ይመስገን። አሁን የደወልኩበት ምክንያት ስለ አራቱ የኦሮሞ ድርጅቶች የጋራ ሀሳብ ልጠይቆት ነበር እና እስቲ ማንን ነው እርስዎ የሚወክሉት በቅድሚያ ይግለጹልኝ። እኔ በዛ ስምምነት ውስጥ የተሳተፍኩት የኦሮሞ ዲሞክራቲክ ግንባርን በመወከል ነው። አሁን በቪዮኤ ጥያቄ መሰረት በእናንተ ጥያቄ መሰረት በሁሉም ስም ስለተደረገው ስምምነት ለመናገር ተፈቅዶልኝ ነው የማናገር። እሺ፣ እነማን ናቸው ሌሎቹ ሶስት ድርጅት? የመጀመሪያው የኦሮሞ ነጻነት ግንባር ነው። ይሄኛው አንጋፋውን የኦሮሞ ነጻነት ግንባር የሚመለከት ነው። ሁለተኛውም የኦሮሞ ነጻነት ግንባር ነው። ይሄኛው በጋዜጠኞችና እናንተ በተለምዶ የተባበረው ኦነግ የሚባለው ነው። ሶስተኛው የኦሮሞ ዲሞክራታዊ ግንባር ነው። እርስዎ እኔ ያለሁበት ድርጅት እና አራተኛው ኦሮምኛ ቋንቋ ከለቸ ወለጉማ ኦሮሞ የሚባለው ነው። ይሄም የኦሮሞ ነጻነት ኦቨርኒቲ ድርጅት ብዬ መተርጎም እችላለሁ እንደገባኝ ፍሮንት ኦፍ ኢንዲፔንደንስ ኦፍ ኦሮሚያ ነው የሚለው የእንግሊዝኛው መጠሪያቸው እና የኦሮሚያ ነጻነት ግንባር እንደማለት ነው በአማርኛው። ቸገረኛ በአማርኛ ያው ነው ትርጉሙ ዞሮ ያው ነው። ከኦኤልኤፍ ጋር የሚመሳሰል ነው። ነገር ግን ልዩነቱ ምንድን ነው? ይሄኛው ኦሮሚያ ነጻነት ግንባር ይልና፣ ሊበሬሽን ሳይሆን ኢንዲፔንደንስ ኦፍ ኦሮሚያ ነው የሚለው። ይሄኛው አዎ፣ ትክክል ትክክል ትርጉመዋል። አዎ እሱ እኛ አራታችን ሁነን ነው እዚህ ስምነ ላይ ደረስ ነው። እሺ ዶክተር በያን እና ሁላችሁም፣ ሁሉንም አራቱንም ድርጅቶች ወክለው እርስ አሁን ይህን መግለጫ እንዲሰጡን ፈቃድ አለት ከሁሉም? አዎ ሶስታችን መርስ ሰጥተናል። በኦንላይን ኮሚኒኬሽናችን አንዱን ጓድ አላገኘ ነውም ሶስቱ ጎ ሄድ ብል፣ እንዳያመልጠን መናገሩ ተገቢ ነው ብለው ወክለውኛል። እሺ፣ ከአራተኛው ተቃውሞ የሚደርስቦት ይመስሎታል በመናገረው ምክንያት? አይመስለኝም። እሺ፣ ለመሆኑ ምንድን ነው ሀሳባችሁ ይንገሩኝ። ውስጥ ዶክተር በያን፣ የዚህ ወደ ህብረት የመምጣታችሁ ለምን ወደ ህብረቱ መጣችሁ አይነት ጥያቄ ነው አለ፣ ነው በትክክል አዎ። ወደ ህብረቱ እንድንመጣ ያስገደደን ተከፋፍሎ መታገሉ ጠቃሚ ሆኖ አለውግቱና ከሁሉም በላይ ደግሞ በሀገራችን ውስጥ ህዝባችን በቆራጥነት በአንድነት የወያኔን ፋሽስታዊ አገዛዝ እየተጋፈጠ እየታገለ እየተሰዋ ያለበት ሁኔታ እኛንም ወደ ስምምነትና ወደ ህብረት መተን ከህዝባችን ጎን እንድንቆም ትግላችን አስተባብረን አምባገነኑን ፋሽስታዊውን የወያኔ አገዛዝ ለማስወገድ መታገል እንዳለብን በመገንዘብ ነው ወደዚህ ሙስሊምነት የመጣ ነው። በዚህ በትግላችሁ ወቅት ከሌሎችም ድርጅቶች ጋር አብራችሁ የምትሰሩ አላችሁ። ከመካከላችሁ ለምሳሌ ከግንቦት ሰባት አርበኞች ጋር ከመሳሰሉ ድርጅቶች ጋር ስምምነት አድርገው እየሰሩ ያሉ አሉ ከመካከላችሁና፣ ይሄ ህብረታችሁ ሌሎችንም የሌሎችን ብሔሮችና የፖለቲካ አመለካከቶችን ድርጅቶችንም ያካትታል አብረዋችሁ የቆዩትንም ጭምር ያካትታል ወይስ እናንተን ብቻ የሚመለከት ነው? ይሄ ስምምነት የእኛ የአራቱ ድርጅቶች ስምምነት ነው። ግን በስምምነታችን ውስጥ በሁሉም ኃይሎች ሰብአዊ መብትና ዲሞክራሲን ለማስገኘት ከሚታገሉ ኃይሎች ጋር ሁሉ ተባብረን ትግሉን ወደፊት ለመግፋት ጸረ ወያኔ ትግሉን ለማጠናከር ተስማምተናል። ድህረ ወያኔም የሽግግር ሁኔታዎች ሁሉ የአገሪቱ ጉዳይ ከሚያገባቸው ሀይሎች ሁሉ ለመነጋገር ና በጋራ ለመስራትም ስምምነታችን ያሳያል አሉ። ለመሆኑ በስም ሊጠቅሱልኝ የሚችሉ እነዚህ ከሁሉም ካሏቸው ድርጅቶች መካከል አብራችሁ እየሰሩ ያሉ ከዚህ ስምምነት ጋር እየሰሩ ያሉ ድርጅቶች? ብለን የገለጽ ናቸው፣ የሉም። እኛ የገለጽ ነው። ምናልባት አንዳንድ የዚህ ስምምነት አባል ድርጅቶች ኃይሎች ጋር ይሰራሉ። ይህም በተመለከተ የእያንዳንዱን ድርጅት ድርጅታዊ ነጻነት እናከብራለን የሚል አቋም ነው ያለን። የሁሉንም አብሮ መስራት የመቃወም አቋም ይሄ ስምምነት የለውም። ሌሎችንም ለሰብአዊ መብቶች ለዴሞክራሲ ትግል የሚያካሄዱ ለነጻነት ትግል የሚያካሄዱ ወያኔን አገዛዝ የሚቃወሙ ኃይሎች ጋር ሁሉ እንደ ስምምነትም ለመስራት ፍላጎታችንን አንጸባርቀናል፣ ተስማምተንበታል። እና ሌሎቹም ድርጅቶች ካሁን ቀደምም ገብቶበት ያለ ህብረት፣ ትብብር ካለ የእነኛህን ድርጅቶቹ ድርጅታዊ ነጻነት እናከብራለን፣ እንቀበላለን። የትግል ስልታችሁ ለመሆኑ ምንድን ነው የሚሆነው? ዶክተር በያን እነኚህ ስምምነት ውስጥ የገቡ ድርጅቶች የተለያየ የትግል ስልት ነው የሚከተሉት። የምንከተለው የተለያየ የትግል ስልት እንዲከፋፍለን አልፈለግንም። በሁሉም መልክ መታገሉ ትክክል ነው። ሰላማዊ ትግል ነው ትክክለኛ የሚለውም በሰላማዊ ትግል የመቀጠል መብት አለው። በሌሎችም ትግል መልኮች ለመታገል የቆረጠ ድርጅት ያንን እንዲከተል መብቱ ነው እና ይሄ ሲጠቃለል የተለያዩ ትግል መልኮች ናቸው ተግባራዊ እየሆኑ ያሉት። እኛ የምንከተለው የትግል ስልት ሊከፋፍለን አይገባም። ዛሬ በጠመንጃ የሚታገለውን ተገዶ ነው በጠመንጃ እንዲታገል የተደረገው እንጂ ድርጊቶች ጦርነት ፈልገው እሱን ብቻ መርጠው አይደለም። እያንዳንዱ ድርጊት እንዲከተል የተገደደው የትግል መልክ በወያኔ ሁኔታ የተፈጠረ ነው። ማንም ሰው በዛች ሀገር ውስጥ ማንም ድርጅት ሰላማዊና ዴሞክራሲያዊ በሆነ መንገድ እንዲሳተፍ እድል የነሳው የወያኔ አምባገነን አገዛዝ ነው። ስለዚህ ፍትሐዊ ነው ሁሉም ድግሮች የሚያደርጉት የትግል መልክ የሚል አቋም ነው ያለን እና የተለያየ የትግል መልክ ላይ መሳተፍም እንደሚከበር ተስማምተናል። ዋናው ስምነታችን ይሄን በተለያየ መልክ የሚካሄደውን ጸረ ወያኔ አገዛዝ ትግል ማስተባበር አለብን። አስተባብረን ትጋችን አስተባብረን አንድ ኃይል ሆነን እንታገር የሚለው ነው። ዶክተር በያን እርሶ መቼም የበሰሉ የፖለቲካ ሰው ኖት፣ አዲስ አይደሉም ለፖለቲካው ዓለም ብዙ ልምድ ያሉት ኖት። አብረውት የሚሰሩትም ሰዎች እንደዛው ናቸው። እና አሁን እንደነገሩኝ በማንኛውም አመቺ በሆነው መንገድ ሁሉ የመንቀሳቀስ ሀሳብ እንዳላችሁ ነው የገባኝ። እርሶ ሲመለከቱት በአንድ ግንባር ወይም በአንድ የተባበረ ኃይል፣ ምንም ልትሉ ትችላላችሁ እናንተ ይሄንን የምትሰባሰቡበትን መንገድ መስመር ግን በአንድ መስመር ላይ ሆኖ ሁለት የትግል ስልቶችን ቀላቅሎ መታገል ይቻላል ብለው ያምናሉ? እንደ ፖለቲካ ሰው መቻል አለበት ነው። ቅድም እንደጠቀስኩት የሁሉም ድርጊቶች ፍላጎት ሰላማዊና ዲሞክራሲያዊ በሆነ መንገድ የፖለቲካ ፕሮግራማቸውን ተግባራዊ ማድረግ ነው። በኢትዮጵያ ነባራዊ ሁኔታ በወያኔ አገዛዝ ምክንያት ድርጊቶች ይህንን ማድረግ ስላልቻሉ ወደ ተለያየ ትግል ስልት ገብተዋል። ይህንን መቀበል አለብን የሚል ስምለና ደረስ ነው። ዛሬ ያደረግነው ስምምነት ትልቁ አንኳር መርሆ የምንከተለው የት- የትግል መልክ እንዳንተባበር እንቅፋት መሆን የለበትም የሚል ነው። ይሄ ይቻላል ይቻላል ብለናል። ይሄንን በተግባር በተግባር እናሳያለን። በዚህ በፕሬስ ሪሊዛቸው ውስጥ እንደገለጽ ነው የወያኔ መንግስት ነው ሰላማዊ ትግልን እድል የነሳው። ወያኔዎች የእስካሁኑ ተሞክሯቸውን የእስካሁኑን ደረቅ አቋማቸውን ቀይረው ለሰላም ትግል፣ ለዲሞክራሲያዊ ትግል እድል ከከፈቱ አሁንም አልመሸም የሚል አቋም ነው የጠቀስ ነው እና ይሄ ጥሪ ለሰላም ትግል ቅድመ የወሰድ ጥሪ እና ግዴታ ወያኔ ኳስ ሜዳ ነው ያለው። ሌላውን ግን እንደ ፍትህ ጥያቄ ራሱንም ለመከላከል ሆነ ለአጣሪ የተጋገቡ በሆኑ ትግል መልክ መታገል ጀስቲፋየብል ነው። እኛ በተለያየ የትግል በተለይ ለምሳሌ በታጠቀ የትግል መልክ ላይ ያለ ሪዘርቬሽን ለምን በዚህ ትግል ተካሄደ ሳይሆን ምናልባት ውጤቱ ላይ ነው። እና አሁን እሱን አናይም። ሁላችንም ህዝብንም አሳፈን በማንኛውም መልክ እንታገል፣ ትግላችን እናስተባብር የሚለው የስምምነታችን አንኳር መረፍ ይቻላል። ይቻላል ከመካከላችሁ ከኢትዮጵያ መንግስት ጋር ለመስራትም ፈቃደኝነት የነበራቸው እንደነበሩ የሞከሩም እንደነበሩ አስታውሳለሁ። እና ለመሆኑ በዚህ በአሁኑ ሀሳባችሁ ከኢትዮጵያ መንግስት ጋር በሰላም የመስራት የመነጋገር፣ የመደራደር ሀሳቦች፣ ግብዣዎች አሏችሁ? እኛ የነበረን ኦሮሞ ዲሞክራቲክ ግንባር ከኢትዮጵያ መንግስት ጋር እንሰራለን ሳይሆን የነበረን አቋም በኢትዮጵያ ውስጥ ተመልሰን ሰላማዊና ዲሞክራሲያዊ በሆነ መንገድ እንታገላለን የሚል ነበር። እሱን ማለት ፈልጌ ነው። አዎ፣ እሱን ይሄንን እድል የነፈገን ወያኔ ነው። ማንኛውንም ነፃ ድርጅት በአገሪቱ ውስጥ እንዲንቀሳቀስ እየፈቀደ አይደለም ወያኔ። ያ ጥረት ከሽፏል። አሁን ይሄ ህብረት እንደ መርህ ይሄ መንግስት ለሁሉም ድርጊቶች ለትብራችንም ጨምሮ የሰላም ንግብ ጎዳና ተከፈተ፣ እኛ ያንን አንዘጋም የሚል አቋም ወስድናል። ሰላሙ በር ተከፍቷል የሚል አቋም ግን የለንም። የአሁኑ ፎከሳችን ሉን ወደ ማጠናከሩ ማምራት ነው። በእናንተ ድርጅቶች ስምምነት ውስጥ ባላችሁ ድርጅቶች ከስማቸው ሳይቀር ነጻነት ጎልቶ ነው የሚታየው። የእርስዎም ድርጅት የኦሮሞ ዴሞክራሲያዊ ግንባርም ቢሆን ለነጻነት ጉዳይ ትኩረት እንደሚሰጥ ነው የሚናገረው። በተለይ ደግሞ ፍሮንት ኦፍ ኢንዲፔንደንስ ኦፍ ኦሮሚያ የሚባለውን ደግሞ ድርጅት ስንመለከት ደግሞ ትርጉሙ ትንሽ ሰፋ ያለ ነው። ከመደበኛው የመብቶች ጉዳይም ሰፋ ያለ ይመስላል። እና ነጻነት ስትሉ በአጠቃላይ ምን ማለታችሁ ነው ዶክተር በያን? በዚህ ስምምነት መሰረት ዛሬ የነጻነት ትግል ስንል ህዝባችንን ከወያኔ አምባገነን ጨቋኝ አገዛዝ ከወያኔ ብዝበዛ ነፃ አውጥቶ ህዝቡን የፖለቲካ ስልጣን አስጨብጦ የሀገሩ ባለቤት ማድረግ ነው። እነኚህ ድርጊቶች የተለያየ ፕሮግራሞች አሉ፣ ቅድም እንዳልከው የተለያዩ ፕሮግራሞች አሉ። እነኚህን ልዩነቶች አክብረን እነኚህ ልዩነቶቻችን በህዝብ ዳኝነት እንዲፈቱ የሚል አቋም ላይ የደረስ ነው። ህዝብ እንዲወስን እናደርጋለን። ሁሉም ሀሳቦች የኦሮሞ ታጋዮች ሀሳቦች ናቸው። ያሉንን ልዩነቶች ህዝብ ይሄንን መ ሊወሰን የሚችልበት ደረጃ ሲደርስ ድረስ አቆይተን ህዝቡን ከዚህ ጨቋኝ አገዛዝ እናላቀው፣ ነጻ እናውጣው። ከዛ በኋላ ያሉንን የፖለቲካ ስትራቴጂ ልዩነቶች በህዝብ ዳኝነት እንዲፈቱ እናድርግ። ሁላችንም የህዝብን ውሳኔ ደግሞ እናክብር የሚል ቋምን ነው የወሰድነውና የተስማማ ነው። መቼም ህዝብ ይወስናል ስትሉ በትክክል ነው። መጨረሻ ላይ ውሳኔው የህዝብ ነው የሚሆነው። በምንም መንገድ ቢሆን የፖለቲካ ድርጅቶች የየራሳቸው ፕሮግራም፣ እምነት አላቸው። ያንን እምነትና ፕሮግራሞቻቸውን ይዘው ነው ወደ ህዝብ የሚሄዱት የሚቀሰቅሱት፣ የሚያስተምሩት እና የእኔን አስተሳሰብ ደግፍ የሚሉት። በአጠቃላይ በእናንተ ስምምነት ወይም በእናንተ ድርጅቶች ውስጥ ኢትዮጵያ የምትባል ሀገር ላይ ያላችሁ አቋም ምንድን ነው? በእኛ ስምምነት የወያኔ ጨቋኝ አገዛዝ ከወደቀ በኋላ ሁሉ አቀፍ የሽግግር መንግስት እንደሚመሰረት ስምታችን ያሳያል። ይሄ የሽግግር መንግስት ሁሉን ያቀፈ ሰብአዊ እና ዴሞክራሲያዊ ምህሮች ላይ የተመሰረተ እንደሚሆን ስምታችን ይገልጻል። እና ይሄ የሚመሰረተው የሽግግር መንግስት የኢትዮጵያ መንግስት ነው ማለት ነው። እና ይሄ ነው የእኛ ስምምነት። ቅድም እንደጠቀስከው የተለያዩ የፖለቲካ ፕሮግራም ያላቸው ድርጊቶች ያንን ፕሮግራም የመከሰል መብታቸው የተከበረ ነው። ግን የሁሉም የፖለቲካ ድርጅት የፖለቲካ መስመር በህዝብ ይሁንታ ወይ ተቀባይነት ያገኛል ወይ ህዝብ አይቀበለውም ማለት ነው። እና ዋናው የተስማማንበት ዴሞክራሲያዊ መርህ የህዝብ ውሳኔ ማክበሩ የሚለው ላይ ነው። እና የህዝብ ውሳኔ አንድ ከሚከተለው የፉትካ ፕሮግራምም የሚጻረርም ቢሆን እናከብራለን የሚል ነው። እንደዚህ ነው። ይሄን ጉዳይ ያየ ነው። ዶክተር በያና ሶባ በጣም አድርጌ አመሰግናለሁኝ ለጊዜውና ለማብራሪያው። እኔም በጣም አመሰግናለሁ። ደህና ዋልልኝ።